ደቡብ አፍሪቃ ኤልኒኖ ባስከተለባት ድርቅ ምክንያት ለተከታታይ የምግብ ዋስትና አደጋ ትጋልጣለች። ኤልኒኖ የተባለው የአየር ለውጥ በየጥቂት ዓመታቱ በፓሲፊክ ኢኳቶሪያል ክፍል ባለው የውቅያኖስ ጠለል ላይ ውሃው እንዲሞቅ በማድረግ ድርቅ ያስከትላል። የደቡብ አፍሪቃ የውሃ ኃይል ዝቅ እያለ ሄዷል። ዋናው የሀገሪቱ ምግብ የሆነው በቆሎ ክምችትም እያሽቆለቆለ በመሄዱ ለአራት ወራት ያህል ብቻ የሚያዘልቃት ነው የተረፈው። እስከ መጪው ግንቦት ወር ባለው ጊዜ ውስጥ ነጭና ቢጫ በቆሎ ሊያጥረን ይችላል። ስለሆነም እስከዛ ባለው ጊዜ ውስጥ በቂ በቆሎ እንዲኖረን ማድረግ ይኖርብናል። ጠበብት እንደሚሉት በሰውና በእንስሳት ላይ አስከፊ ረሃብ እንዳይደርስ ለመከላከል ከአንድ ቢሊዮን ዶላር በላይ የሚሆን ገንዘብ ያስፈልጋል። በደቡባዊ አፍሪቃ በ14 ሚሊዮን የሚገመቱ ሰዎች ረሃብ እንደሚጠብቃቸው የዓለም የጤና ድርጅት ዛሬ አስታውቋል። የተቸገሩትን ለመርዳት ከለጋሾች የሚገኘው ገንዘብ እያጠረ በመሄዱ ችግሩ በከባድ ሁኔታ ላይ እንደሚገኝ ታውቋል። ቦትስዋና በአምስት ዓመታት ውስጥ ያልታየ አይነት ከባድ ድርቅ እንደ ገጠማት ታስታውቃለች። የውሃና የምግብ አቅርቦት እጥረት እየገጠማት እንደሆነም ጨምራ ገልጻለች። ዚምባብዌም እንደዚሁ በድርቅ ምክንያት አብዛኛው ምርቷ ተኮላሽቷል። በብዙ ሺህ የሚቆጠሩ ቁም እንስሳት በድርቅ አልቀዋል። መንግሥት በገንዘብ ጦት ምክንያት የመንግሥት ሠራተኞች ደሞዝ በጊዜ ለመክፈል እያቃተው በመሆኑ እነሱም የእንስሳቱ ዕድል እንዳይገጥማቸው ስጋት አለ።